ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ጥር 17 2011 ዓ ም ዝግጅታችን ጀመረ። ጤና ይስጥልን። እንደምናመሻችሁ። አስተናጋጆቻችሁ እኔ ሰለሞን ክፍሌና ጤና ይስጥልኝ። ክቡራትና ክቡራን፣ እኔም ሰሎሞን አባተ ነን። ባህር ዳር ላይ የእናቶ በረከት ስምዖን ጉዳይ ችሎት ላይ እየታየ ነው። ሩሎፍሎ የምንለውን የህግ የበላይነት ሰዎች በህግ ፊት እኩል የመሆናቸውን አጥፊ ትንሽ ትልቅ ድሀ ሀብታም ባለስልጣን ሳይለይ የሚጠየቅበትን የህግ የበላይነትን ለማሳየት ጅማሮ ነው ይወስዳል። ችሎት ላይ ተገኝተው ሂደቱን ሲከታተሉ ከነበሩ ታዳሚዎች አንዱ የነበሩ የህግ ባለሙያ የሰጡንን አስተያየት ነው የሰማችሁት። በሌላ በኩል ደግሞ ጠቅላይ አቃቤ ህግ አዲስ አበባ ላይ ዛሬ ጋዜጣዊ መግለጫ ሰጥቷል። ክልሉ ሬዝ አለው ብሏል። የሚመለከተው ክልሉን ስለሆነ የክልሉ መንግስት ጉዳይ ነው የሚሆነው ማለት ነው። የጠቅላይ አቃቤ ህግ ቃል አቀባይ አቶ ዝናቡ ትኑ ናቸው የሰማችኋቸው። ዘገባዎቹን በአብይ ርዕስ ይዘናል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ በሙስና ወንጀል ተጠርጥረው በሕግ ጥላ ስር የሚገኙት የእነ አቶ በረከት ስምዖን ለፍርድ መቅረብ ከለውጡ ጋር በተያያዘ በሕዝብ ዘንድ ጥያቄ ምልክት ውስጥ ገብቶ የነበረውን የሕግ የበላይነት መስመር መያዝ ማሳያ ነው ሲሉ አንዳንድ የባህር ዳር ከተማ ነዋሪዎች ገልጸዋል። ነዋሪዎቹ ይህን የተናገሩት ከትላንት ጀምሮ የእነ አቶ በረከትን ችሎት ለመከታተል በርካታ የባህር ዳር ከተማ ነዋሪዎች ከፍተኛው ፍርድ ቤት በተገኙበት ወቅት ከአሜሪካ ድምፅ ጋር በነበራቸው ቆይታ ነው። ዝርዝሩ ቀደም ሲል እንዳልነው ከዜና በኋላ በአብይ ሩስ ይቀርባል። የሶማሌ ብሔራዊ ክልላዊ መንግሥት አንድ የካቢኔ አባሉንና ሌሎች አምስት ሹማምንት ከኃላፊነት አንስተዋል። አምስት የካቢኔ አባላቱን ቀይሯል እየተባለ በአንዳንድ መገናኛ ብዙሀን የተነገረው ስህተት ነው ብሏል ክልሉ በርዕሰ መስተዳድሩ አቶ ሙስጠፋና በሶማሌ ሕዝብ ዲሞክራሲያዊ ፓርቲ ሊቀመንበር በአቶ አህመድ ሽዴ መካከልም የሀሳብ ልዩነት ካልሆነ በቀር ሌላ ችግር የለም ብሏል። የክልሉ አስተዳደር ዝርዝሩን አዲስ ቸኮል ከድሬዳዋ ይዟል። ከትላንት በስቲያ አቶ ጉሌ ዳሊን በመተካት የክልሉ ኮሚኒኬሽን ጉዳዮች ቢሮ ኃላፊ ሆነው የተሾሙት አቶ አብዱላይ መሐመድ መውሊድ ክልሉ ከአዲስ የተሾመው ከፍተኛ አመራር እኔ ብቻ ነኝ ብለዋል። የክልሉ ቴክኒክና ሙያ ኮሌጅ ዲንም በሌላ መተካታቸውን አስታውቀዋል። ሌሎች አመራሮች ግን ከኃላፊነታቸው ቢነሱም እነሱን በሚተኳቸው ሰዎች ማንነት ላይ በክልል ርዕሰ መስተዳደር አቶ ሙስጠፋ ዑመር እና በሶዴፓ ሊቀመንበር አቶ አህመድ ሺዴ መካከል ስምምነት እስከሚደረስ በቦታቸው ማንም አልተተካም ብለዋል። አንድ የካቢኔ አባላት ተቀይረዋል። ሌላው የቴክኒክ እና ዲቬት የኮሌጅ ዲንም ተቀይረዋል። የፕሬዚዳንቱ ቤት ጽፈት ቤት ባካለ ጽፈት ቤት ኃላፊው እና የፕሬዚዳንት አማካሪ የነበሩት ግለሰብም ተቀይሯል። የካቢኔ አባሉ ተጠቅሰዋል። የዲቬትም ተጠቅሰዋል። ግን የጽፈት ቤት ኃላፊ በፕሬዚዳንቱና በፓርቲ ጽፈት ቤት ባባ አቶ አመርሽዴ ይወስናሉ። ክቡር ሚኒስትሩ ጠቅላላ ስንት ሰዎች ተነሷል? ስድስት ሰው ነው የተነሳው ሌቹ ሶስቱ አማካሪዎች ናቸው የፕሬዝዳንት አማካሪ ናቸው። በሌላ በኩል ከቀናት በፊት የክልሉ ርዕሰ መስተዳደር የሚዲያ አማካሪ አቶ አብዱላይ ሁሴን ከኢሳት ጋር እንዲሁም የርዕሰ መስተዳደሩ የህግ አማካሪ የሆኑት አቶ ጀማል ድርዬ ከአንዳፍታ ሚዲያ ጋር በሰጧቸው ቃለምልልሶች አቶ አህመድ ሺዴ አቶ ሙስጠፋ ኡመርን ከስልጣን ለማንሳት እየሞከሩ ነው ሲሉ ክስ አቅርበዋል። የክልሉ ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ አብዱላሂ ግን በድርጅቱ ሊቀመንበር አቶ አህመድ ሺዴና በርዕሰ መስተዳድሩ አቶ ሙስጠፋ ኡመር መካከል በዚህ ደረጃ የሚገለጽ አለመግባባት የለም ይላሉ። ሪፎርሙን በዚህ መልክ እናካሄደው፣ አይ ሪፎርሙን በዚህ እናካሄደ የሚለው ልዩነት ያላቸው እንጂ ሌላ ልዩነት የላቸው በመሀላቸው። የሶማሌ ብሔራዊ ክልላዊ መንግስት ለበርካቶች ሞት መፈናቀልና ንብረት ውድመት መንስኤ የነበረውን የአብዲ መሀመድ ኡመር ወይም አብዲሌን አስተዳደር በአቶ ሙስጠፋ ከተካ በኋላ በክልሉ አንዳንድ መሻሻሎች እየታዩ እንደሆነ በርካቶች ይስማሙበታል። ሆኖም በቀድሞ አመራር አቶ አብዲ ኢሌ የተገፉ ናቸው የሚባሉት የፋይናንስና ኢኮኖሚ ትብብር ሚኒስትር አቶ አህመድ ሺዴ እና የክልሉ ርዕሰ መስተዳድር አቶ ሙስጠፋ ኦመር መካከል አለመግባባቶች መከሰታቸውን አንዳንድ ሚዲያዎች እየዘገቡ ነው ይህ የለውጥ ጅምሩን ወደኋላ እንዳይመልሰው በብዙዎች ዘንድ ስጋትን ፈጥሯል ለአሜሪካ ድምጽ ራዲዮ ለተጠናቀረው ዘገባ አዲስ ቸኮንለኝ ድሬዳዋ ኢትዮጵያ መጪውን የዓለም የምጣኔ ሀብት ጉባኤ እንደምታስተናግድ የጠቅላይ ሚኒስትሩ ጽህፈት ቤት አስታውቋል ጠቅላይ ሚኒስትር አብይ አህመድ ከዓለም የምጣኔ ሀብት ጉባኤ መስራችና ዋና ዳይሬክተር ከፕሮፌሰር ክላውስ ሽዋብ ጋር ዳቮስ ስዊትዘርላንድ ላይ ተገናኝተው ከተነጋገሩ በኋላ በአውሮፓ የዘመን አቆጣጠር በ2020 የሚካሄደውን የዓለም መሪዎች ጉባኤ ኢትዮጵያ እንድታስተናግድ መስማማታቸውን ጽህፈት ቤቱ በትዊተር ገጹ ላይ ባወጣው መልእክት ገልጿል። ጠቅላይ ሚኒስትሩና ፕሮፌሰር ሽዋብ በመንግስትና በግል ዘርፎች መካከል ሊኖር ስለሚገባው የትግግዝና አብሮ የመስራት አስፈላጊነት፣ ቁልፍ በሆኑ ዓለም አቀፍ ፈተናዎች ውስጥ ሲቪል ማኅበራት ስላላቸው ቦታ መመካከራቸውንና መጪው የዓለም የምጣኔ ሀብት ጉባኤ ኢትዮጵያ ውስጥ እንዲካሄድ መስማማታቸውን የጠቅላይ ሚኒስትሩ ጽፈት ቤት አክሎ አስታውቋል። ጠቅላይ ሚኒስትር አብይ አህመድ ዳቮስ ላይ በተዘጋጀ የንግግርና የውይይት መድረክ ላይ ስለ ኢትዮጵያ ትንሣኤ ንግግር ባደረጉበትና ማብራሪያ በሰጡበት ወቅት ዓለም አቀፍ ንዋይና እውቀት የሀገራቸውን የልማት አጀንዳ ለመደገፍ አስተዋጽኦ እንደሚኖረው እምነታቸውን ገልጸው አስተዳደራቸው ለመንግሥትና የግል ዘርፎች መተጋገዝ ከፍ ያለ ትኩረት እንደሚሰጥ አመልክተዋል። ስ We will continue to foster public-private partnerships as we see this as more than merely a business. የመንግሥትና የግሉን ዘርፍ አጋርነት የገበያ ውሎና የድርድር ውሎች ብቻ ከመሆናቸው በላቀ ሁኔታ ነው የምናያቸው። እኛ የምናየው ፈጣን የምጣኔ ሀብት እድገትና ትርፍን ለማስገኘት የታለመ ሚዛናዊ የሆነ ዘላቂ አጋርነትን መገንቢያ መንገድ አድርገን ነው። በተጨማሪም ዜጎቻችን ምሉእ አቅማቸውን በሚያወጡበትና የብልጽግና ጤናማና ደህንነቱ የተጠበቀ ሕይወት የሚኖሩበት ሁኔታ መፈጠሩን ማረጋገጥ ነው። ወትሮ ዳቮስ ላይ የሚካሄደውን የዓለም ምጣኔ ሀብት ጉባኤ እንደተባለው ተባለው ኢትዮጵያ ካስተናገደች አፍሪካ ውስጥ ሲካሄድ የመጀመሪያው እንደሚሆን ታውቋል። በሶማሌ ክልል ባለፈው ዓመት ከሐምሌ 28 እስከ 30 2010 ዓ ምህረት ማለት ነው። በጅጅጋና አካባቢው በተፈጸሙ ወንጀሎች ላይ ሲያደርግ የነበረውን ምርመራ ውጤት ጠቅላይ አቃቤ ሕግ ይፋ ማድረጉን አስታወቀም። በዚሁ መሠረት የ58 ሰዎች ሕይወት ማለፉንና በተለይም የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን አገልጋይ የሆኑ ካህናትና ምእመናን ቤተ ክርስቲያኑ ቤተ ክርስቲያን ውስጥ እንዲቃጠሉ መደረጉን የፌዴራል ጠቅላይ አቃቢ ሕግ የሕዝብ ግንኙነት ዳይሬክተር አቶ ዝናቡ ቱኑ ተናግረዋል። በ266 ሰዎች ላይ ደግሞ ከባድና ቀላል የአካል ጉዳት መድረሱን ሂጎ በተባለ በተደራጀ ቡድንና በክልሉ ልዩ ኃይል በርካታ ሴቶች መደፈራቸውን አቶ ዝናቡ የምርመራውን ውጤት ዋቢያ አድርገው ለጋዜጠኞች በሰጡት መግለጫ ተናግረዋል። ግምቱ ከአራት መቶ አስራ ሁለት ሚሊየን ብር በላይ የሆነ ንብረት እንዲዘረፍና እንዲወድም መደረጉንም አውስተዋል። የክልሉ ከፍተኛ አመራር አባላት ከፌዴራል መንግሥት የሚገባን ማንኛውንም ትእዛዝ አንቀበልም በማለት ለውጊያ ጭምር የተዘጋጁበት ሁኔታ እንደነበርም በምርመራ መደረሱን የጠቅላይ አቃቢ ሕግ ቃል አቀባይ አክለው ጠቅሰዋል። የመገንጠል ፍላጎትን በኃይል ሌሎች ዜጎችን በመግደልና ንብረት በማውደም የማስጠበቅ ፍላጎት ነበርም ተብሏል። የዚህ ዘገባ ተጨማሪ ዝርዝር በአብይ ርዕስ ተይዟል። አድማጮች ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። በደቡብ ሱዳን የቀድሞዋ ዩኒቲ ስቴት በመንግሥት ወታደሮችና በአማጽያን መካከል ሲካሄድ በቆየው ውጊያ ምክንያት ለአምስት ዓመታት ተቋርጦ የቆየው የነዳጅ ዘይት ምርት ቀጥሏል። የደቡብ ሱዳን የነዳጅ ዘይት ሚኒስቴር አካል የሆነው የፔትሮልም ባለሥልጣን ዋና ዳይሬክተር አዎ ዳንኤል ቹዋንግ እንደተናገሩት ሠራተኞች በግጭቶች ወቅት ጉዳት የደረሰባቸው መሣሪያዎች ከጠገኑ በኋላ በአንዳንድ የዩኒቲ ስቴት አካባቢ በአውሮፓውያኑ አቆጣጠር በ2018 ዓ ም መጨረሻ ላይ እንደገና ማምረት ተጀምሯል። በዩናይትድ ስቴትስ በቀን 20ሺ በርሜል ነዳጅ ዘይት ብቻ እንዲመረት መወሰኑንም ባለሥልጣኑ ጨምረው አስረድተዋል። ደቡብ ሱዳን እንደ አውሮፓውያን ዘመን አቆጣጠር በ2013 ዓ ም ነፃነቷን ካገኘች ጀምሮ አብዛኛውን የውጭ ምንዛሬ የምታገኘው ወደ ውጭ ሀገር ከምትልከው የነዳጅ ዘይት ሽያጭ መሆኑ ይታወቃል። ሆኖም የእርስ በርስ ጦርነቱ በመፈንዳቱ የነዳጅ ምርቱ ሙሉ በሙሉ ተቋርጦ መቆየቱ ይታወቃል። በቅርቡ አዲስ የኤሌክትሪክ ኃይል ማመንጫ ጁባ ላይ ከተከፈተ በኋላ የነዳጅ ምርቱን በቀን ወደ 60 ሺህ በርሜል ማሳደግ ይቻላል ሲሉ የፔትሮለም ባለሥልጣን ዋና ዳይሬክተር አወው ዳንኤል ቿንግ ጨምረው አስረድተዋል። የዩናይትድ ስቴትስ ጦር የአፍሪካ እዝ አፍሪኮም ከአየር በሚያደርሰው ጥቃት ምን ያህል ተዋጊዎች እንደተገደሉና ጉዳት እንዳደረሱ የሚሰጠውን መረጃ እንደገና እንደሚቀጥል አስታወቀ። እዙ ቀደም ሲል ለአጭር ጊዜ መረጃ መስጠቱን እንደሚያቋርጥ ገልጾ እንደነበር ይታወሳል። በመጨረሻም በዩናይትድ ስቴትስ የመንግሥት መስሪያ ቤቶች ከተዘጉ ሠላሳ አምስተኛ ቀናቸው ገብቷል። ከዚሁ ጋር በተያዘ በቂ ሠራተኞች ባለመግባታቸው ምክንያት ዛሬ በኒውዮርክ ላጓርዲያ ማረፍ የነበረባቸው አውሮፕላኖች ማረፍ አልቻሉም፣ ለሌላ ጊዜ ተቀጥረዋል ሲል የፌዴራሉ ኤቪዬሽን አስተዳደር አስታውቋል። ከዚሁ ከላጓርዲያ ከፊላዴልፊያና ከኒውዋርክ ኒው ጀርሲ መነሳት የነበረባቸው አውሮፕላኖችም በተመሳሳይ ችግር ፕሮግራማቸው መሰረዙን አቪዬሽኑ ጨምሮ ገልጿል። የሰዓቱ ዜና በዚሁ ይጠቃልላል። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርትዝ በ25 ሜትር ባንድ በ12040 ኪሄርትስ በ31 ሜትር ባንድ በ9485 ኪሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ጥር 17 2011 ዓም ምሽት ፕሮግራም ነው። ድሬዳዋ ዛሬም አልተረጋጋችም። አሁን ያለው አስተዳደር በህግ ተመርጦ የተቀመጠ አስተዳደር አይደለም፣ ፖለቲካሊ የተቀመጠ ነው። ስለዚህ በህግ ተመርጦ ያልተቀመጠ አስተዳደር ህዝቡ ሲለው ምንም ነገር የማይሰማ ከሆነ ህዝቡ በቃኝ ካለ በቃኝ ነው፣ በቃ ስለዚህ መውረድ ስልጣኑ መልቀቅ ነው ያለባቸው። አቶ ፋሚ ዳንኤል የድሬዳዋ ነዋሪና የህግ ባለሙያ ናቸው። በአቅማችን ሳንሰስት እየሰራን ያለነው ስለዚህ ይሄ ፊት ለፊት ያሉ ጥያቄዎች ናቸው እንጂ ከኋላ ያሉት የፖለቲካ ጥያቄ ናቸው። እነዚህ ደግሞ እኛ ረንድ መፍታት ያለብን የሚመለከተው አካል ነው መፍታት ያለበት ሲሆን የድሬዳዋ ከንቲባ አቶ ኢብራሂም ዑስማን ናቸው። በመጽሔት ዘገባ ይዘናል። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። በሙስና ወንጀል ተጠርጥረው በሕግ ጥላ ስር የሚገኙት የእነ አቶ በረከት ስምዖን ለፍርድ መቅረብ ከለውጡ ጋር በተያያዘ በሕዝብ ዘንድ ጥያቄ ውስጥ ገብቶ የነበረውን የህግ የበላይነት መስመር እየያዘ መሆኑን ማሳያ ነው ሲሉ አንዳንድ የባህር ዳር ከተማ ነዋሪዎች ገልጸዋል ነዋሪዎቹ ይህንን የተናገሩት ከትላንት ጀምሮ የእናቱ በረከት ስምዖንን ችሎት ለመከታተል በርካታ የባሕር ዳር ከተማ ነዋሪዎች በከፍተኛው ፍርድ ቤት በተገኙበት ወቅት ለአሜሪካ ድምፅ በሰጧቸው አስተያየቶች ነው አስቴር ምስጋናው ከባህር ዳር ተከታውልካለች ዛሬ እረፋዱ ላይ ነበር በሙስና ወንጀል የተጠረጠሩት የቀድሞ የብአዴን ከፍተኛ አመራር አቶ በረከት ስምኦንና አቶ ታደሰ ካሳ በባህር ዳርና አካባቢዋ ከፍተኛ ፍርድ ቤት በተገኙበት ጉዳያቸው መታየት የጀመረው። የተከሰሱበትን ዝርዝር የያዘውን ወረቀት ካነበቡ በኋላ የስልሳ ሁለት ዓመቱ አዛውንት አቶ በረከት የዋስ መብታቸው ተጠብቆ የፍርድ ሂደቱ አዲስ አበባ እንዲሆን ፍርድ ቤቱን የጠየቁት ምክንያታቸው ደግሞ የልብና የደም መርጋት በሽታ ስላለብኝ የቤተሰብ ልዩ ድጋፍና እንክብካቤ ስለሚያስፈልገኝና ቤተሰቦቼ የሚኖሩትም አዲስ አበባ ስለሆነ ነው በማለት አቤቱታቸውን አሰምተዋል። አቶ በረከት ሌላው ያነሱት ነጥብ ደግሞ መብት የተከብሮ መከራከር አልችልም ነው ያሉት። ለዚህ ደግሞ እንደ ማስረጃ ያቀረቡት ትናንት በታሰርኩበት ዘጠነኛ ፖሊስ ጣቢያ በርካታ ወጣቶች በመገኘት ነፍሰ ገዳይና ሌባ እያሉ የመልካም ስምና ክብሬን አጉድፈዋል። ከዚህ ጋር በተያያዘ ትላንት ወደ ችሎት ለመምጣት ቢሞክርም የጸጥታው ጉዳይ አስተማማኝ ባለመሆኑ መቅረቱ ይሻላል ተብዬ ዛሬ እንድመጣ ተደርጓል። ቤተሰቦችም የፍርድ ሂደቱን መጥተው እንዳይከታተሉ ተደርገዋል። አቶ በረከት በማረሚያ ቤት ቆይታቸውም የሰብአዊ መብት ጥሰት ተደርጎብኛል ሲሉ ቅሬታ አሰምተዋል። ምግብ በሰዓቱ አልቀረበልኝም፣ ምሳና አራት ተብሎ አስር ሰዓት ላይ ነው የመጣልኝ ብለዋል። በጥቅሉ የሕግ የበላይነት በሌለበት አካባቢ መብት የተከብሮ መከራከር ስለማልችል ጉዳይ ወደ አዲስ አበባ ይዛወርልኝ ሲሉ ፍርድ ቤቱን ጠይቀዋል። ሌላው ተከሳሽ አቶ ታደሰ ካሳ በበኩላቸው ከዚህ በፊት በክልሉ መንግስትና ሚዲያ ሌባና ዘራፊ እየተባል ስለቆየው ራሴን እንደ ተጠርጣሪ ሳይሆን እንደ እስረኛ ነው የምቆጥረው ካሉ በኋላ ከጥረት ኮርፖሬት ጋር በተያያዘ ለሚነሱ ጉዳዮች በክልሉ አመራርም ሆነ ሚዲያ ለክስ የሚያበቃኝን ማስረጃ አጠናክሬ ጨርሻለሁ ስለተባለ የዋስትና መብት የተጠብቆ ጉዳይን አዲስ አበባ ሁኝ የመከታተል እንድችል ይፈቀድልኝ ሲሉ ፍርድ ቤቱን ጠይቀዋል። የጤና ችግርም እንዳለባቸውም አውስተዋል። አቃቢ ሕጉ በበኩሉ ተመዘበረ ካለው የሀብት መጠን ከፍተኛነት አንጻር ዋስትና እንዳይሰጣቸውና የተጠረጠሩበት ወንጀልም የተፈጸመው በአማራ ክልል በመሆኑ ጉዳያቸው በባህር ዳር እንዲታይ ፍርድ ቤቱን ጠይቋል። የጥረት ኮርፖሬትን በባለቤትነት ሲመሩ በነበረበት ወቅት የዳሽን ቢራ ፋብሪካ በዘጠና ሚሊዮን ዶላር ለአንድ እንግሊዝ ሀገር ለሚገኝ ካምፓኒ መሸጡን አረጋግጠናል። የተሸጠው ገንዘብ ግን ወደ ድርጅቱ አልገባም። የተሸጠበት ሰነድም በተደራጀ መልኩ አልተቀመጠም። ሰነዱን የማሰባሰብ መረጃ የማደራጀት፣ እና በኦዲት የማረጋገጥ ስራ ለመስራት ተጨማሪ ጊዜ ያስፈልገኛል ሲል አቃቢ ህጉ ችሎቱን ጠይቋል። ከዚህ ባለፈም ተጠርጣሪዎቹ ቀድሞ ከነበራቸው ተጽዕኖ ፈጣሪነት አቅም ከግምት ውስጥ በማስገባት በዋስትና ቢለቀቁ ሰነዶችን ሊያሸሹ ይችላሉ በማለት ጥያቄያቸውን ተቃውሟል። ግራ ቀኙን ያደመጠው ፍርድ ቤቱ የተመዘበረው ሀብት በአማራ ክልል ስለሆነ ጉዳዩ መታየት ያለበት በባህር ዳር እንዲሆን ፍርድ ቤቱ ወስኗል። የነበራቸውን ከፍተኛ የስራ ኃላፊነት ከግምት ውስጥ በማስገባት ልዩ ጥበቃ እየተደረገላቸው ከዛሬ ጀምሮ ማረሚያ ቤት እንዲያርፉ ፍርድ ቤቱ የወሰነ ሲሆን አቃቢ ሕጉ ያቀረበውን የ14 ቀን ተጨማሪ የጊዜ ቀጠሮ በመፍቀድ ለየካቲት አንድ ቀን ቀጠሮ በመያዝ የዛሬ ውሎ አጠናቋል። በተያያዘ ዜና ከትናንት በስቲያ ጀምሮ እነ አቶ በረከት ስምኦን ባሉበት ዘጠነኛ ፖሊስ ጣቢያና ችሎት በሚካሄድበት ከፍተኛ ፍርድ ቤት በርካታ ወጣቶች ተገኝተዋል። አንዳንድ ወጣቶች ከአሜሪካ ድምጽ ጋር በነበራቸው ቆይታ የእነ አቶ በረከት መያዝ ሁሉም ሰው በሕግ ፊት እኩል መሆኑን ማሳያ ነው ሲሉ ተናግረዋል። ጌታቸው ወንድም እባላለሁ። ከባህር ዳር ነዋሪ ነኝ። የሕግ ባለሙያ ጠበቃ ነኝ። አሁን ለፍርድ ሊቀርቡ የተጠባበቅናቸው ያሉ ሰዎች በአለፈው ስርዓት ሰብአዊ መብትም ሆነ በሙስና ጉዳይ ትልቅ ግድፈት ሲፈጽሙ የኖሩ ናቸው ብያምናለው እኔ፣ በግሌ በእርግጥ በፍርድ እስኪረጋገጥ ድረስ ነፃ ሆነው መገመት መብት አላቸው። ግን አዴፓ ወይም እንደ ክልሉ መንግስት እነዚህ ተጠርጣሪ የወንጀል ተጠርጣሪዎችን ከፍተኛ የመንግስት ባለስልጣን የነበሩ ሰዎችን ለፍርድ ማቅረቡ የለውጡን ሂደት መስመር የያዘ መሆኑን ያሳያል። ይሄ ጅምር ነው። የሚቀሩ አሉ፣ በተለይ ደግሞ በሰብአዊ መብት ጥሰት ስሜ ጀንበሬ ወርቄ ይባላል። በጠበቃና የህግ አማካሪ ነ ቀደም ሲል በመንግስት ስልጣን ላይ የነበሩ አቶ በረከት ስምኦንና አቶ ታደሰ ካሳ የተባሉ መሪ የነበሩ ነገር ግን በቅርብ ጊዜ ከማዕከላዊ ኮሚቴነት አባል የወረዱ የነበሩ ሰዎች አሁን በሙስናና በተለያዩ ወንጀሎች ተጠርጥረው ይቀርባሉ ተብሎ ስለሆነ ነው እዚህ ችሎት ላይ እየጠበቅን ያለነው። ህገ መንግስቱ መከበር የጀመረበት እለት ነው ብዬ አስባለሁ። ሰዎች ሁሉ በህግ ፊት እኩል ናቸው የሚለው መርህ የተረጋገጠበት እለት ዛሬ ነው ብዬ ወስዳለሁ። ለምን እነዚህ ሰዎች ቀደም ሲል ከበረሃ ትግል ጀምሮ መንግስት አገሪቱን የተቆጣጠረ አንስቶ የነበሩበት ፖለቲካዊ ውሳኔ፣ መንግስታዊ ውሳኔ ሲያደርጉ የነበሩ ሰዎች ናቸው። ነገር ግን አሁን በተጀመረው የለውጥ ሂደት ውስጥ አዴፓ ከነበራቸው ስልጣን በማውረድ አሁን ደግሞ በስልጣን በነበሩባቸው ጊዜያቶች የፈጸሟቸው ወንጀሎች ላይ ጠርጥሬያቸዋለሁ እና ምርመራ ይጀመር ብሎ በህግ ጥላ ስር አድርጎ ማምጣቱ ትልቅ እንደ ትልቅ የለውጥ ሂደት ነው እኔ ማስበው። ምክንያቱም የሩሎ ፍሎ የምንለውን የህግ የበላይነት ሰዎች በህግ ፊት እኩል የመሆናቸውን አጥፊ ትንሽ፣ ትልቅ፣ ድሀ፣ ሀብታም፣ ባለስልጣን ሳይለይ የሚጠየቅበትን የህግ የበላይነትን ለማሳየት ጅማሮ ነው ይወስዳል። አያይዘውም የፌዴራል መንግስትም ሆነ የክልሉ መንግስት ሀገሪቷን ለድህነት የዳረጉና የሰብአዊ መብት ጥሰት ያደረሱ ግለሰቦችን እየተከታተለ መያዝ አለበት ሲሉ አስተያየታቸውን ሰጠዋል። ፌዴራል መንግስቱ ጥያቄ ውስጥ እንዳይወድቅ እነዚህ በትልልቅ ወንጀሎች፣ በሰብአዊ መብት ጥሰት፣ በትልቅ ሙስና አገሪቱን አደሂተው እዳ በዳ አድርገው የወጡ ባለስልጣኖች ተሸሽገዋል የሚባሉባቸው ጠቅላይ አቃቤ ህግ በግልጽ መግለጫ ሰጥቷል። ባለፈው የእስር ትዕዛዝ ወጦባቸው ግን እስካሁን ያልተያዙ ትልልቅ ባለስልጣኖች አሉ። ህዝቡ በመንግስት ላይ አመኔታ እንዲኖረው ከተፈለገ መንግስትም እንደ መንግስት ስራውን ማከናወን፣ ህግ ማስከበር የመንግስት የመጀመሪያ ግዴታው ስለሆነ ይሄ መንግስትነቱን የሚያረጋግጥበት ስለሆነ እነዛ የተሸሸጉ ሰዎች መምጣት አለባቸው፣ ለህግ መቅረብ አለባቸው። ይሄ ምንም ያደራድር ጉዳይ አይደለም። ስለዚህ ፌዴራል መንግስቱ አሁን የጀመረውን የክልሉን ጉዳይ አይቶ ፌዴራል መንግስቱም እንደ ፌዴራል መንግስትነቱ እነዚህ ሰዎች ከተሸሸጉበት አድርገው አውጥቶ ለፍርድ ማቅረብ አለበት። ክልሎችም ለዚህ መተባበር አለባቸው። ሌሎች ክልሎች አለዛ ወንጀለኛ እየሸሸጉ የፌዴራል መንግስቱ አካል ሆኖ መቀጠል አይቻልም። ሞትባይኖር መጎስ እባላለሁኝ። ቦምብ ጥለሃል ተብዬ ተሰቃይቼ በማላውቀው ነገር ተደብድቤ ታስሬ ግንቦት ሰባት አባል ነ ግንቦት ሰባት እኔ ግንቦት ሰባት የሚባለውን በዛን ጊዜ ስጠይቅ ነው እንጂ አላውቀው። ለህዝብ የሚቆም መንግስት እስከመጣ ድረስ አንድም ሰው በማያውቀው ነገር እየተደበደበ ንብረታችንም እንደተወረሰ ነው የቀረ። ስለዚህ ግን የህግ የበላይነት እያየነ እስከሆነ ድረስ ገና ዋናው የሚመነጠረው እነየታቸው አሰፋ ተያዙ የተባለ ጊዜ ነው ዋናው አንድ ህይወት የሚወድ ስለዚህ ግን አሁንም ይቀራል። የአማራ ክልል የራሳችን ሰው ሁላ እንዳለበት እንዲታወቅ ያስፈልጋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባሕርዳር አስቴር ምስጋናውን ለዘገባው እናመሰግናለን። ወደ ቀጣይ ርዕስ እንለፍ። በአማራ ክልል እየታየ ካለው ጉዳይ በተጨማሪ በአቶ በረከት ስምዖን ላይ በፌዴራል ደረጃ የሚመሰረት ክስ እንደሌለ ጠቅላይ አቃቢ ህግ አስታውቋል። በፌዴራል ደረጃ የእስር ማዘዣ የወጣባቸውን የቀድሞውን የደህንነት ኃላፊ አቶ ጌታቸው አሰፋን በቁጥጥር ስር ለማዋል እየተደረገ ያለው ጥረት መቀጠሉንም ነው የጠቆመው። ጠቅላይ አቃቤ ሕግ ይህንን የጠቆመው ባለፈው ሐምሌ በሶማሌ ክልል የተፈጸሙ ወንጀሎችን በተመለከተ ያደረገውን ማጣራት ይፋ ባደረገበት ጋዜጣዊ መግለጫ ነው። እስክንድር ፍሬው ተከታዩን ዘገባ ልኳል። በፌዴራል መንግስቱና በአማራ ክልል ገዢ ፓርቲ ውስጥ ከፍተኛ ስልጣን የነበራቸው አቶ በረከት ስምኦን በሙስና የተጠረጠሩበት ጉዳይ ተጨማሪ ይኖር እንደሆነ በክልል ደረጃ የተጀመረው የፍርድ ሂደትም በፌዴራል ደረጃም ይቀጥል እንደሆነ ጥያቄዎች የሚያነሱ ወገኖች አሉ። የፌዴራል ጠቅላይ አቃቢ ህግ ዛሬ የሰጠው አስተያየት ግን የአቶ በረከት ጉዳይ በአማራ ክልል ደረጃ ብቻ የተያዘ እንደሆነ የጠቆመ ነው። የፌዴራል ጠቅላይ አቃቢ ህግ የህዝብ ግንኙነትና ኮሚኒኬሽን ጉዳዮች ዳይሬክተር ዝናቡ ቱኑ ይህንኑ ነው ያመለከቱት። यह आत्म बारे कतना तो तटी से አማራ ብሔራዊ ክልላዊ መንግስት ጉዳዩን ይዞ ስለነበረ በዛ በኩል የሚፈጸም ይሆናል። በኛ በኩል የተከተል ነው። የምርመራ ሆነ የክስ መዝገቦች አሉ። አቶ በረከት ስመሆን ጉዳያቸው በአዲስ አበባ እንዲታይ ጠይቀዋል። የፌዴራል ጠቅላይ አቃቤ ህግ ቃል አቀባይ ተከታዩን መልሰዋል። በፌዴራል ደረጃ የተያዘ ጉዳይ ስላልሆነ ምንም እዚህ ላይ የምንለዋለን፣ ክልሉ እኔ ይዛለሁ ብሏል። የሚመለከተው ክልሉን ስለሆነ የክልሉ መንግስት እና ይሄን ክስ የመሰረተው አካል ጉዳይ ነው የሚሆነው ማለት ነው። የፌዴራል ጠቅላይ አቃቢ ህግ በዚህ መግለጫ የቀድሞውን የብሔራዊ መረጃና ደህንነት ኃላፊ አቶ ጌታቸው አሰፋን በተመለከተ ለቀረበ ጥያቄ ምላሽ ሰጥቷል። በከፍተኛ የሰብአዊ መብት ጥሰት ተጠርጥረው የስር ማዘዣ የወጣባቸውን እኚህን የቀድሞ የደህንነት ኃላፊ በቁጥጥር ስር ለመዋል እየተደረገ ያለው ጥረት አለመጠናቀቁን ነው ቃል አቀባዩ የገለጹት። አቶ ጌታቸው አሰፋ ከሰብአዊ መብት ጥሰት ጋር ተያይዞ የስር ማዘዣ ወጥቶባቸዋል። በዚህ ረገድ ከትግራይ ክልል ጋር የድርድርና መሰል ጉዳዮች እየተካሄዱ አይደለም። ያ በጋራ ተቀናጅተን እየሰራን ያለንበት ሁኔታ እንዳለ በዚህ ረገድ መረጃ ብያ አስጥሮ ነው የሚሆነው። የፌዴራል ጠቅላይ አቃቤ ህግ የዛሬው መግለጫ የሰጠው ከሐምሌ 28 እስከ 30ና ከዚያም በፊትና በኋላ በሶማሌ ክልል የተፈጸሙ ወንጀሎችን አስመልክቶ ያደረገውን የማጣራት ውጤት ይፋ ለማድረግ ነው። በዚሁ ወንጀል ከተጠረጠሩት 46 ሰዎች የክልሉን የቀድሞ ፕሬዝዳንት ጨምሮ ስድስቱ በቁጥጥር ስር መዋላቸውን አስታውሷል። አርባዎቹ ደግሞ በሌሉበት ክስ እንደሚመሰረትባቸውም አስታውቋል። በ46ቱም ሰዎች ላይ ክስ እንደሚመሰረት የሚጠበቀው የፊታችን ሰኞ ነው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። የአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን የሰማችሁት የዕለቱን አብይ ርዕስ ዘገባዎች ነበር። የትንታኔ መጽሔት ይቀጥላል። ድሬዳዋ ዛሬም አለመረጋጋቷ ነው እየተሰማ ያለው። አብዛኞቹ የከተማይቱ መንገዶች በእንጨትና በድንጋይ ተዘግተው በተለያዩ ቦታዎችም የመኪና ጎማዎች ሲቃጠሉ መዋላቸውና ከተማዪቱን በጢስ ታፍና መዋሏ ታውቋል። ለሰሞኑ ሁከት መቀስቀስ መንስኤ ነው የተባለው ጥምቀት ሲከበር በምዕመናን ላይ ድንጋይ ተወርውረዋል መባሉ ቢሆንም ዋናው ጥያቄ ግን የመልካም አስተዳደርና የልማት ነው ሲሉ ጽዮን ግርማ ያነጋገረቻቸው አንድ የከተማይቱ ነዋሪ የሆኑ የሕግ ባለሙያ አመልክተዋል። በሌላ በኩል እኛ መቼም የቻልነውን እያደረግን ነው ብለዋል የከተማይቱ ከንቲባም። ጽዮን እዚህ ስቱዲዮ ውስጥ ትገኛለች ከእኛ ጋር በዚህ ጉዳይ ላይ ዛሬ ሙሉውን ቀን ስትሰራ ውላለች ጽዮን እንደምናመሸሽ እንዴት አመሸ ሰለሞን ይሄ ጉዳይ ሰሞኑንም ስንዘግብበት የነበረ ከተፈጠረ ጊዜ ጀምሮ አዲስ ቸኮልም እዛው ድሬዳዋ ይገኛል እሱም የተለያዩ አካላትን እያነጋገረ ስንዘግብበት የነበረ ጉዳይ ነውና ምንድን ነው ዛሬ ያለው ሁኔታ? እስቲ ዝርዝር አርጊ፣ ምን አወቅሽ? እንግዲህ ሰለሞን፣ አንተም እንደጠቀስከው ሰሞኑን ተከታታይ ዘገባዎችን ስናቀርብ ነበር። ዛሬ የተለያዩ በከተማው የሚገኙ የተለያዩ ነዋሪዎችን በስልክ ለማነጋገር ሞክሬ ነበረ። እንደዚሁም አዲስ ቸኮል አካባቢውን በእንቅስቃሴ በማድረግ በቪዲዮ ካሜራም ለማንሳት ሞክሯል። ምንድን ነው እየሆነ ያለው ከተማ ውስጥ የሚለውን እነሱን መነሻ አድርገን ባገኘነው መረጃ መሰረት ዛሬ አምስተኛ ቀኑ ነው። ሰኞ ማምሻውን ነው ይሄ ነገር የተፈጠረው ወደ በኋላ ላይ ምክንያቱን እንመጣበታለን። ዛሬ ግን የሆነው ምንድን ነው፣ መርመርሳ የተባለ ሰፈር አለ። ቅርብ ጊዜ ነው መርመርሳ የተባለው ሰፈር የተቋቋመው ወይም የተመሰረተው፣ ትንሽ ወጣ ይላል። እዛ አካባቢ ላይ ለሊት ግጭቶች ተነስተዋል፣ ግጭቶች ሳይሆኑ የተወሰነ ሰዎችን ለማጥቃት እንቅስቃሴ አለ። እንግዲህ አንዳንድ ብሔር ስሞችም ይጠራሉ። እነሱን ለማጥቃት እንቅስቃሴ ተደርጓል። መሳሪያ የያዙም አሉ። የተደራጁ ናቸው። ምናልባት ይህን ያለ ከበደ ካልሆነ የምን ጎሳ አባላት ናቸው? በጎሳ ደረጃ ያለ ከሆነ ምን ጎሳና ምን ጎሳ ናቸው? አንድ ጎሳ ብቻ ላይ ከሆነ የነገር እየተነሳ ያለው የትኛው ጎሳ ነው? እንግዲህ ግጭቱ በጎሳ የግጭቱ መነሻ የጎሳ ባለመሆኑ ነው ያንን ስም ከመጥራት እየተቆጠብኩት በተጨማሪ ደግሞ ምናልባት ሌላ ግጭት የሚቀሰቅስ መልእክት እንዳናስተላልፍ። ያ ጎሳ ጥቃት እየተፈጸመበት ያለ ነው ወይስ ጥቃት ሊፈጸማል የሚል ነው የተነሳው? ሊፈጸም ነው የሚል ስለሆነ ለዛ ነው የታቀብኩትና መሳሪያ ደግሞ የያዙ ሰዎች አሉ የሚል ነገር በመነሳቱ ገና ሳይነጋ ነው የሌላ አካባቢ ወጣቶች ወደዛ ሰፈር ድንጋይና እንጨቶች ይዘው የሄዱት። ግን አስቀድሞ ደግሞ ለከተማው ለፌዴራል ፖሊስ አስቀድሞ ደርሶት ስለነበረ የመከላከያ ሰራዊት የመከላከያ ኃይል እና ፖሊስ ወደዛ በመሄድ መሀል ላይ በመቆም ሁለቱን የአካባቢ የዛን አካባቢና የዚህን አካባቢ ሁለቱን ወጣቶች መሀል ላይ ሆነው ተፋጠው፣ ግን ደግሞ አደጋ ሳይደራረሱ እስከ ረፋዱ ድረስ ቀጥሎ ቆይቷል። ነው ተፋጠው ስቲ እዚህ ጋር በጸብ ስሜት ነው ወይስ በማብረድ ስሜት ነው? በጸብ ስሜት ነው። ምክንያቱም ፖሊስ መሀል ላይ አለ። እነዚህኛዎቹ የወጡትን ቪዲዮዎች፣ አዲስ የሚላኩልን ቪዲዮዎች የሚያሳዩት እሱን ነው። ፖሊስ መሀል ላይ አለ። ድንጋይ የመወራወር ያኛው ቡድን ወደዚኛው ቡድን ይሄኛው ቡድን ወደ ዛኛው ቡድን ነገር ግን በመሀል ፖሊስ የመከላከያ ፖሊስ ስለነበረ ግጭቱ ሳይጋጋል ቆይቶ ነበር እስከ ጠዋቱ አራት ሰዓት አካባቢ ድረስ። ነገር ግን በጣም ይሄ ነገር በመዛመቱ በአጠቃላይ የተለያየ ከተማ ውስጥ ያሉ ወጣቶች ተሰባስበው መንገድ መዝጋት፣ ጎማ ማቃጠል፣ በእንጨት በድንጋይ እንደዚህ ያሉ ነገሮች ተባብሰው ቀጠሉ እስከ ምሽት ድረስ መንገዶች ይዘጉ እንደነበረ ጎማዎች ይቃጠሉ ነበረ እና ከተማው በጭስ ታፍኖ ነበር። ነገር ግን ፖሊስ በተኩስ የወሰደው እርምጃ ስለሌለ ስላልነበረ እስካሁን የተጎዳ ሰው እንደሌለ ነው። ሆስፒታልም ደውዬ ነበር። ድል ጮራ የሚባል አንድ ሆስፒታል ነው ያለው። እዛም ደውዬ ነበር። ዛሬ ተጎድቶ ወደዛ የሄደ የለም። ወጣቶቹ ከሚያነሱት ጉዳይ በዘለለ የደረሰ ጉዳት እንደሌለ ለምሳሌ የመሰረተ ልማት ላይ ያደረሱት ጉዳት የለም። ሰዎች ላይ በድብደባ መልክ ያደረሱት ነገር የለም። ተቃውሟቸውን ብቻ መግለጽና በጩኸት እንደዚሁም ስድቦች የተቀላቀሉበት የሚያነሷቸው። በዛ ውስጥ ግን ከተማይቱን አሽመድምደዋት ነው ያሉት ዘግተዋት ዘግቷል። ከተማው ተዘግቶ ነው የዋለው። ስራ እንቅስቃሴ አልነበረም። መንግስትም የግልም መስሪያ ቤት እንቅስቃሴ አልነበረም። ትምህርት ቤት ለ አስራ አምስት ቀን ተዘግቷል። በአጋጣሚ ትላንትና ነገር ግን ምንም ሌላ እንቅስቃሴ አልነበረም። በተጨማሪም እንግዲህ በዛ ውስጥ የሚያነሷቸው ጥያቄዎች ድሬዳዋ ተጎድቷል። የመሰረተ ልማት እንቅስቃሴ የለም፣ መብራት የለም፣ ውሃ የለም፣ የስልክ አገልግሎት በጣም አነስተኛ ነው። ሌላውና ዋናው ደግሞ አርባ አርባ ሀያ የሚለው የፖለቲካ ቀመር ዘርን፣ ጎሳን ብሄርን መሰረት ያደረገ ነው። በዛ መልኩ ነው አስተዳደሩ ላይ ያሉት ሰዎች ያሉት። ስለዚህ ይሄ ድሬዷን አይመለከትም፣ የፌዴራል መንግስት ጣልቃ ገብነት ይኑር የሚል ጥያቄዎችን የያዘ ነው። እንግዲህ ቅድም እንመለስበታለን ያል ነው ሰኞ ላይ ቤተ ክርስቲያን ታቦት ለማስገባት የሄዱ ሰዎች ላይ ድንጋይ መወርወርና፣ በነገራችን ላይ ትላንትና የከተማው ከንቲባ ለሀገር ውስጥ መገናኛ ብዙሃን እንደገለጹት አንድ ሰው አንድ ህፃን ህይወቱ አልፏል። በዛ አደጋ፣ በዛ መነሻ ነው ግጭቱ የተነሳው። ነገር ይሄ የተረጋገጠ ጉዳይ ነው። አዎ የተረጋገጠ ጉዳይ ነው። ትላንትና ደግሞ አራት ሰዎች ቆስለዋል። ዛሬ ነው በሰው ላይ የህይወት ላይ አደጋ ያልደረሰው። ስለዚህ ወጣቶቹ ከዛ ከተነሳበት ጉዳይ አልፎ ሄዶ አሁን ጥያቄው የ ቀደም ሲል የሚነሱ የነበሩ ጥያቄዎች ናቸው። ማምሻውን የድሬዳዋ ከተማ ከንቲባን አቶ ኢብራሂም ኡስማንን አግኝቼ አነጋግሪያቸው ነበር። ሰለሞን፣ እንደምታስታውሰው ይህንን ጉዳይ ቀደም ሲል በተለይ ይሄ አርባ አርባውና ዛሬ የሚነሳውን ጉዳይ በተደጋጋሚ እኛ በፕሮግራማችን ላይ ሰርተነው ነበረ። የሕግ ባለሙያዎች ማስተያየት ሰጪዎችንም ጠይቀን እሳቸውንም አነጋግረን ነበር እና ዘላቂ መፍትሄ ካልመጣ ችግሩ ሊባባስ ይችላል። የከተማይቱ አጠቃላይ ችግር በቶሎ የሚያነሱት ነዋሪዎቹ ሊቀረፍ ይገባል የሚል አስተያየት ሰጥተው ነበር እና ለከንቲባ ኢብራሂም ውስማን ይህን ጥያቄ ነው ያነሳውላቸው። ግጭቱ እዚህ ከመድረሱ በፊት ለምንድን ነው መፍትሄ አላገኛችሁላቸው ብዬ። በፍጹም እኔ እንዲወክል አይችልም። በጥቂት ግለሰቦች እየተነሳ ሰፍቶ ሰፍቶ አሁን ወደ ሌላ አቅጣጫ የሄደውና የመልካም አስተዳደር ችግሮቹ የሚነሳው አሁን የውሃ የመንገድ የመብራት ጥያቄዎች ከዚህ በፊትም የነበሩ ናቸው። አንዳንዶቹ በጥሩ ሁኔታ ከሌላው በተጻረረ መልኩ እንዲያውም በተሻለ መልኩ ላይ ሊገኙ ናቸው። እነኚህ መልካም አስተዳደር ችግሮች አንዳንዶቹ በሂደት ላይ አሁን በቅርቡ የሚፈቱ መቶ ፐርሰንት በተለይ የውሃ ሀብት ሽፋናችን የምናዳረሱበት የመብራት ጥያቄዎችን ከሌላው በተለየ መንገድ የመብራት ምሰሶን ሙሉ በሙሉ ቀይረን ኮንክሪት ፖሎቹን ይጠቅለን በተለይ ከዚህ በፊት ችግር የነበረባቸው ቦታዎች፣ ኦፍ ግሪድ የሆኑ ቦታዎች ሁሉ ይሄን አክሰስ እንዲያገኙ አድርገናል። ከዛ ውጪ የመንገድ መሰረተ ልማትን በተመለከተ በአቅማችን ሳንሰስት እየሰራን ያለ ነው። ስለዚህ ይሄ ፊት ለፊት ያሉ ጥያቄዎች ናቸው እንጂ በኋላ ያሉት የፖለቲካ ጥያቄ ናቸው። እነዚህ ደግሞ እኛ ረን መፍታት ያለብን የሚመለከተው አካል ነው መፍታት ያለበት። የፖለቲካ ጥያቄ የሚሉት ከዚህ ቀደምም በቃለ ምልልስ እንዳሉት አርባ አርባ ሀያ የሚለውን ካቢኔ መዋቅርን ነው ደጋግመው ሲያነሱት አሁንም ይሰማል። እና የሚመለከተው አካል ነው የሚመልሰው ያሉት፣ ማን ነው የሚመልሰው ይሄንን ጥያቄ? ይሄ ጥያቄ የሚመለከተው አካል ነው የሚመልሰው ከተባለ እናንተ ስለሚመለከተው አካል አቅርባችኋል ወይ? ሁለቱን ጥያቄዎች አያይዘው ይመልሱልኝ። መልካም፣ ሁለቱ ድርጅቶች ተስማምተው ነው ሚሚል ያ ማለት እንደምታውቂኝ የድሬዳዋ ይገባኛል ጥያቄ ለፈረ ይህን ይገባኛል ጥያቄ ለመመለስ በጊዜያዊነት አሰራረኑን በተመለከተ ምን መሆን አለበት ተብለው በተለይ ገዢው ፓርቲ ኢህአዲግ በዋናነት ደግሞ ኦዲፒ እና አጋር ኢሶዴፓ የወሰኑት ውሳኔ ነው። ያ ማለት አሁንም በእነዚህ ጉዳዮች ላይ ጥያቄ ካለ እነኝ ሁለቱ ድርጅቶች ናቸው መመለስ ያለብን። በእኛ እምነት ግን ጥያቄም ሊሆን የሚችል ጉዳይ አይደለም። ይሄ በተደጋጋሚ የምነጋገራለን ማነት መብዛት ሊኖር ይችላል። እሱ ላይ ቁጭ ተብሎ ነው መነጋገር የሚያስፈልገው። ከዛ ውጭ ግን አሁንም ቢሆን ከሌላው አካባቢ በተለየ ሁኔታ ሌላው በብዙ ነገሩ እንኩልይት የሆነ አስተዳደር ነው ያለው በልማቱ በፖለቲካል መዋቅሩም፣ በሌሎች ጉዳዮችም ላይ አንዱን መጥለን አንዱን ጠቅመን ሌሎ ህዝቡ የምናበላለጥበት ምክንያት አንድም ምክንያት የለም። ይሄ በዋናነት መታወቅ የለበትም፣ እንደዚህ አይነት መታወቅ አለበት። እንደዚህ አይነት አሰራርም የለም። በለዚህ የተደገፈን አሰራር በፍጹም አይገኝም። ስለዚህ ይሄ በህግም በምንም ያልተደገፈ ዝም ብሎ ይስጣዊ ያለ ተብሎ አንዳንድ የሚነሳው ነገር ከእውነት የራቀ ነው። ልክም አደለም። በተጨባጭ ግን መሬት ያለው ነገር ይህንን የሚመስል ነገር አደለም። ፓርቲው ነው የሚወስነው እያሉ ነው የሚመለከተው አካል ያው፣ እናንተንም ጭምር ይመለከታል ማለት ነው። ድሬዳዋ ግን በጣም በስብጥር የሚኖርባት የህዝብ ብዛቷም ስነ ልቦናውም አኗኗሩም በስብጥር የሚኖርበት ሀገር ስለሆነ እንዴት ሁለቱም ፓርቲዎች ብቻ የድሬዳዋን ከተማ ህዝብ ጉዳይ ይመለከታል። ሁለቱ ክልሎች ብቻ ይገባኛል በዋናነት በዛን ጊዜ ስለነበረ ነው። ሌላ ሦስተኛ ክልል ስላልጠየቀ ማለት ሁለት ክልል ነው የጠየቀው። ጽዮን፣ መቼም ድሬዷ እጅግ የተዘበራረቀ ስብጥር ያለው ሰው የሚኖርባት ከተማ ነችና፣ አሁን ስታነሽውም ከዚህ በፊትም ሲነሳ ከንቲባውም ባደረጉት ንግግር ላይ አርባ አርባ ሀያ አርባ አርባ ሀያ እየተባለ የሚነሳ ጉዳይ አለ ከዚህ ጋር ተያይዞ የፖለቲካ ችግር የልማት ችግር እየተባሉ የሚያያዙ የሚነሱ ነገሮች አሉ። ና እስቲ ትንሽ ሰፋ አድርጊልን እስቲ ካነጋገርሻቸውም ካለው ሁኔታም ጋር እያይዘሽ እንግዲህ ይሄ አርባ አርባ የሚለው የፖለቲካ ቀመር ምንድን ነው? ኦሮሞ ዲሞክራሲያዊ ፓርቲ ኦዴፓ፣ የሶማሌ ህዝብ ዲሞክራሲያዊ ፓርቲ ሶህዴፓ፣ የአማራ ዲሞክራሲያዊ ፓርቲ አዴፓ ና የደቡብ ህዝቦች ደኢህዴን ዲሞክራሲያዊ ንቅናቄ አራት ፓርቲዎች አሉ ከእነዚህ ፓርቲዎች የካቢኔ አወቃቀሩን ከኦሮሞ ኦሮሞ ዴሞክራሲያዊ ፓርቲ 40 ፐርሰንት፣ ከሶማሌ ህዝብ ዴሞክራሲያዊ ፓርቲ ከሶይዴፓ 40 ፐርሰንት ከአማራ አስር፣ ከደቡብ አስር የካቢኔ አወቃቀር ውስጥ ገብተዋል ነው። እነዚህ ሰዎች ውክልና አላቸው። ነገር ግን ነዋሪዎቹ የሚያነሱት ቅሬታ ይሄ የፖለቲካ አወቃቀር በመንግስት መስሪያ ቤቶች በየትኛውም አስተዳደር ውስጥ ስላለ እና ደግሞ በፈረቃ ስለሚመሩት እነዚህ ግለሰቦች በመጡ ቁጥር የጎሳ ግለሰቦቹ ጎሳ ላይ መሰረት ያደረጉ ቡድናዊነት አሰራር ስላላቸው እየተመላለሱ ደግሞ ስለሚመጡ መሰረተ ልማቱን የጀመሩትን አይጨርሱትም። ድሬዳዋ ደግሞ በስብጥር ስትኖር ህዝብ ሲኖርባት የነበረች በመሆኗ ይሄ ከመጣ በኋላ ነዋሪዎቹ ወጣቶቹ በየቦታው ሲወርድ የብሔርን ጉዳይ አመጣውና ከተማዋ እንድትበላሽ አደረጋት ብለው ነው የሚቃወሙት። ከንቲባው ባለፈው ስናነጋገራቸው ያሉን ግን እሳቸው ይደግፉታል ምክንያቱም ድሬዳዋ ሶማሌም እኔ ላስተዳድራት ይገባል ኦሮሞም ማለት ፓርቲዎቹ ሶይዴፓና ኢዴፓ የሚል የባለቤትነት ጥያቄ ስላመጡ ይሄን ለመፍታት የመጣ ነው ነው የሚሉት። አሁን ነዋሪዎቹ የሚሉት ይሄ የፌዴራል መንግስቱን ጣልቃ ገብነት ያስፈልጋል ነው። የህግ ባለሙያው የሆኑት አቶ ፋሚ ዳንኤል ህገ መንግስቱ ራሱ በዚህ ጉዳይ ላይ ችግር ስላለበት ትልቅ ውሳኔ ይፈልጋል። ድሬዳዋን ማትረፍ ከተፈለገ እኔ ለምሳሌ አርባ ከሚሉት ኮታ ውስጥ ያለው ነኝ፣ በብሔር ግን ድሬዳዋ ይሄን ስለማታቀቃወመዋለሁ ይላሉ። አነጋግሬያቸዋለሁ። አሁን ላይ ግን ውስጡ የነበረውን ብሶት ነው እንግዲህ አሁን ህዝቡ እያወጣ ያለው። የመልካም አስተዳደር ችግር በጣም በሰፊው በሰፊው ነው ያለው። ከዚህ በፊት በነበሩ መድረኮች ያው ይፋፈስ ስለነበረ እነግራቸዋለሁ። ከተማ ውስጥ ያለን ሰዎች ችግሩ፣ ትልቁ ችግር አመራሩ ላይ ነው ዘሆን ይሄ አሁን ከህግ አኮያም ስንመጣ ሁለት ሺ አስር ነው የስልጣን ዘመናቸው ያበቃው። አሁን ድሬዳዋ አስተዳደር የሚመራው አካል ሁለት ሺ አስር ላይ ያልቅታል። ሁለት ሁለት ሺ አስር ላይ ቢያበቃም ስልጣናቸው በወቅቱ ሀገሩ ሀገራችን ላይ በነበረው የጸጥታ ችግር ምክንያት ምርጫው የአዲስ አበባና የድሬዳዋ ከተማ መስ ቤቶች ምርጫ ለሁለት ሺ አስራ አምስት ተጋግሯል። አሁን ላይ ባለው ነባራዊ ሁኔታ ምርጫው የምርጫ ይካሄዳል የሚል እምነትም የለንም። ስለዚህ አሁን ያለው አስተዳደር በህግ ተመርጦ የተቀመጠ አስተዳደር አይደለም ፖለቲካሊ የተቀመጠ ነው ስለዚህ በህግ ተመርጦ ያልተቀመጠ አስተዳደር ህዝቡ ሲለው ምንም ነገር የማይሰማ ከሆነ ህዝቡ በቃኝ ካለ በቃኝ ነው በቃ ስለዚህ መውረድ ስልጣኑ መልቀቅ ነው ያለባቸው እንግዲህ አቶ ፋሚ ዳንኤልም ሌሎች አስተያየት ሰጪዎችም የሰጡንን አስተያየት በዌብሳይታችን ላይ እና ሰኞ ምሽት በድጋሚ ይዘን እንመለሳለን አመሰግናለሁኝ ጽዮን እንግዲህ እየተከታተልን ከቦታውም ከዚህም እናቀርብላችኋለን ዘገባውን የኬንያ ባለሥልጣኖች በሀገሪቱ የሚፈጸሙ ወንጀሎችን ለመግታት በሚያደርጉት ጥረት በሲቪሎች ይዞታ የሚገኙ መሳሪያዎችን ብዛት ለመቀነስ እርምጃዎች እየወሰዱ መሆናቸውን ገልጸዋል። መንግሥት ከማኅበረሰባዊ ድርጅቶች ጋር በመተባበር ሰዎች ሕጋዊ ፈቃድ የሌላቸውን መሣሪያዎች እንዲያስረክቡ ለማሳመን ዘመቻ ከፍቷል። ካስረከቡ ምሕረት እንደሚደረግላቸው የአሜሪካ ድምፅ ራዲዮ ዘጋቢ ሪል ኦምቡር ዘገባ ጠቅሷል። አዳነች ፍርሳ እየታቀርበዋለች። ጁሊስ ከማንዴ የተባሉ በወንጀል ተግባር ይሳተፉ የነበሩ ሰው ሕገወጥ መሳሪያዎችን የማስረከቡን ተግባር በምህረት ለመለወጥ ማቀዱ የሰዎችን ሕይወት ሊያተርፍ ይችላል። ነገር ግን በማያሰማምኑ ቦታዎች የሚኖሩ ሰዎች ስጋት ሊያድርባቸው ይችላል ብለዋል። መሳሪያህን ለፖሊስ ጣቢያ በማስረከብ ደህንነት ይጠበቃል ብዬ አላምንም። ለፖለቲከኞች ቢያስረክቡም እንኳን ደህንነታቸው የሚያስተማምን አይመስለኝም። መሳሪያውን ለማስረከብ ስትሄድ ራሱ ሰዎች ስላንተ ያሳደሩት ስሜት አለ። ፖሊሶች ስላንተ በበለጠ ለማወቅ ይፈልጋሉ። አንዳንድ መሳሪያቸውን ያስረከቡ ሰዎች ጥቁር ነጥብ ውስጥ መግባታቸውን እንሰማለን። ለሶስት ወራት ያህል የሚዘልቀው ዘመቻ የተጀመረው ባለፈው ታኅሳስ ወር ላይ ነው። በሕግ ያልተመዘገቡ መሳሪያዎች ያላቸው ሰዎች ለፖሊስ ጣቢያ ለፖለቲከኞችና ለሃይማኖት መሪዎች እንዲያስረክቡ ይጠበቃል። መሳሪያዎችን ስለማስረከቡ ጉዳይ ከመንግስት ጋር ከሚሰሩት ቡድኖች አንዱ የትንንሽና የቀላል መሳሪያዎች ክልላዊ ማዕከል ተወካይ ዳን አሳኖ ስለ ዓላማው ሲናገሩ፣ ኃይል ሳይጠቀሙ ሲቪሎች በፍላጎታቸው መሳሪያ እንዲያስረክቡ ለማድረግ ነው ብለዋል። ኬንያ ውስጥ ከ500 ሺህ በላይ የሚሆኑ ያልተመዘገቡ መሳሪያዎች መኖራቸውን ከስድስት ዓመታት በፊት የተደረገ ጥናት አመልክቷል። ይሁንና በኬንያ ፖሊሶችና በአንዳንድ ማህበረሰቦች በተለይም ኦፊሴላዊ ባልሆኑት ሰፈራዎች አካባቢ መካከል ያለው አለመተማመን የሕገ ወጥ መሳሪያዎችን ብዛት ለመቀነስ የሚደረገውን ጥረት ሊያሰናክል ይችላል የሚል ስጋት አለ። ኦፊሴላዊ ባልሆኑት ሰፈራዎች የሚሰሩ የማኅበራዊ ፍትሕ ማዕከሎች ስብስብ እንደ አውሮፓ አቆጣጠር ከ2013 እስከ 2015 ዓ ም በነበረው ጊዜ ውስጥ ፖሊሶች ቢያንስ 803 የሚሆኑ ሰዎችን ካለፍርድ ሂደት ገድለዋል ይላል። ይህን ሀዝ ያገኘው በወቅቱ ከነበሩት መዛግብትና ከሚዲያ ዘገባ መሆኑን ገልጿል። መንግሥት በበኩሉ ውጥረት ለማርገብ ሲል ከማኅበረሰቡ ጋር እንደሚሠራ ቃል አቀባዩ ኤሪክ ኬሬት አስታውቀዋል። ሞስት አፌክቴድ ኤጅ ብራኬት ስ ጉዳዩ በብዛት የሚመለከታቸው ከ15 እስከ 25 ዓመት የዕድሜ ክልል ውስጥ ያሉትን ወጣቶች ስለሆነ እነሱን ለማሳመን ሊያግባባቸው የሚችል አይነት አቀራረብ መጠቀሙ ከስትራቴጂዎቹ አንዱ ነው። ሕብረተሰቡን የመጠበቅ ተግባርን ማስፋት ማለት ነው። ነገር ግን ወጣቶቹ ራሳቸው ወንጀል እንዲቀንስ በማድረጉ ተግባር ሲሳተፉ በሚችሉበት መንገድ ለመስራት ነው። መንግስት ጥረት ቢያደርግም ትንሽ መሳሪያዎች በቀላሉ ሊገኙ የሚችሉና ጥቅም ላይ የሚውሉ መሆናቸው በመላ ሀገሪቱ የሚስተዋል ጉዳይ ነው። የኬንያ መንግስት በየአመቱ መሳሪያን ለማስወገድ ጥረት ያደርጋል። ክብረትና ክቡራን አድማጮች አሁን ከምሽቱ 3 ሰዓት ከ41 ደቂቃ ሆኗል። አዲስ አበባ ላይ ዝግጅታችን እስከ አራት ሰዓት ይቀጥራል። ፕሮዲሰሩ ንጉሡ ታምሬ ነው። ቴክኒሻን ቮይቴክ ዞርኒያክ፣ የዌብና ማህበራዊ መገናኛ ፕሮዲሰሩ አበባየሁ ገበያው ነች። እያስተናገድናችሁ ያለ ነው ሰሎሞን አባተና እኔም ሰለሞን ክፍሌ ነን። አሁን ወደ ተከታይ ዘገባ እናልፋለን። አዳማ የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ተማሪዎች ዩኒቨርሲቲው ባወጣው የሴኔት ውሳኔ የመንፈቅ ዓመቱ ትምህርት ተሰርዞ ተማሪዎች ግቢውን በመልቀቅ ወደ ወላጆቻችን እንድንሄድ መወሰኑ አሳዝኖናል ይላሉ። ዩኒቨርስቲው በበኩሉ ተማሪዎቹ በተለያየ ምክንያት የትምህርት ጊዜያቸው በአግባቡ ባለመከታተላቸው ምክንያት የሰሜስተር መጨረሻ ፈተና ወስደው ለማጠናቀቅ በሕጉ መሠረት አያስችላቸውም ብሏል። ሙክታር ጀማል ተጨማሪ ዘገባ አለው። የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ተማሪዎች ዩኒቨርሲቲው ከጥር 12 እስከ ጥር 14 ሁሉም ተማሪ ቅጥር ግቢውን ለቆ ወደ የቤተሰቡ እንዲሄድ ማስታወቂያ አውጥቶ ከግቢ ሸኝቶናል ሲሉ ለአሜሪካ ድምፅ ቅሬታቸውን ገልጸዋል። ወደ ወላጆቹ ተመልሶ ካለበት ያነጋገርኩት ተማሪ እንደተናገረው በዩኒቨርሲቲው ቅጥር ግቢ ከጥር 15 ጀምሮ ምንም ዓይነት የሚሰጥ የምግብም ሆነ መኝታ አገልግሎት መቋረጡንም ጨምሮ ገልጿል። አንደኛ ሴሚስተር እንዳለ ማስኬት ስለሚያንችል ግቢ ለቃችሁ ከአስራ ሁለት እስከ አስራ አራት ቀን ሁሉም ተማሪ ቅጥር ግቢውን ለቆ እንዲወጣ ከአስራ አምስት ጀምሮ ሁሉም አገልግሎት ዝግ እንደሚሆን የምግብ የመኝታ ሁሉም ነገር ዝግ እንደሚሆን ማስታወቂያ ላይ አይተን ግቢውን ለቀን ወጥተናል ማለት ነው። አሁን ቤተሰቦቻችን ገና አለን። የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ በጥር አስራ ሁለት ባወጣው ማስታወቂያ እንደገለጸው በግቢ ውስጥ በተደጋጋሚ የመማር ማስተማር ሂደቱ ተስተጓጉሎ ተማሪዎች የግማሽ ዓመት ትምህርታቸውን አጠናቀው ለፈተና መቀመጥ የሚያበቃቸውን የትምህርት ክፍለ ጊዜ ባለመማራቸው ሴምስቴሩ ተሰርዞ ለቀጣይ ዳግም ምዝገባ የካቲት 25ና 26 እንዲዘጋጁ ለአሁን ወደ ወላጆቻቸው እንዲያቀኑ አስታውቋል። እንዲህ አይነት የሴኔት ውሳኔዎች ሲተላለፉ ከተለያዩ የዩኒቨርሲቲው አስተዳደርና የተማሪዎች ኅብረት ተወካይ በጋራ ውሳኔ ይሰጡበታል። ይህም በተመለከተ የጠየቅኩት የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ተማሪዎች ኅብረት ፕሬዚዳንት ተማሪ ዮሴፍ ዲንሳ በውሳኔው አለመሳተፉን ገልጿል። እኛም አልተቀብራንም ተሳታፊም አልነበር። ከዚህ ቀደም የአሜሪካ ድምፅም ሲዘግብ እንደነበረው የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ተማሪዎች በተለያዩ ጥያቄዎች ወደ ትምህርት ገበታቸው ባለመግባት ጊዜ ማሳለፋቸው ይታወሳል። ከዚህ ቀደም የመማር ማስተማር ሂደትንና ሊሟላልን ይገባል ያሉትን የዓለም አቀፍ ደረጃ ዲግሪ ምስክር ወረቀት ማዘጋጀት ከግቢው ለተመረቁ ተማሪዎች በጠቅላላ የሁለተኛ ዲግሪ የነጻ ትምህርት ዕድል እንዲሰጣቸውና ላፕቶፕ ኮምፒውተሮችን ጨምሮ ዩኒቨርሲቲው እንዲያቀርብላቸው ሲጠይቁ የነበረ ሲሆን ከዚህ በተጨማሪም በቅርብ በግቢ ውስጥ ሞቶ በተገኙ ሦስት ተማሪዎች ጉዳይ ተከትሎ ጉዳዩ ግልጽ ይደረግልን ሲሉ በድጋሚ ትምህርት ማቋረጣቸው ተገልጿል። ይህም አንድ ላይ ተደራርቦ ተማሪዎቹ መከታተል የነበረባቸው የትምህርት ክፍለ ጊዜ በጣም አናሳ በመሆኑና ከ34.4 በመቶ በላይ የትምህርት ጊዜ በማቋረጣቸው ሴሚስቴሩ ተቋርጦ ተማሪዎቹ ወደ ቤተሰቦቻቸው እንዲገቡ መወሰኑንም ዩኒቨርሲቲው ገልጿል። የዩኒቨርሲቲው ፕሬዝዳንት ዶክተር ለሚጉታ ለአሜሪካ ድምፅ እንደተናገሩት ይህ እንዳይመጣ ትምህርታቸውን እየተከታተሉ ጥያቄያቸውን እንዲጠይቁ በተደጋጋሚ ብንገልጽም ሊሰሙን አልቻሉም። መጨረሻ ለዚህ ውሳኔ በቅተናል ብለዋል። ሴኔቲካቺ መሰራት አንድ ተማሪ አንድ ሰምስቴር መከታተል የሚገባው የትምህርት ጊዜ አለ። እስካሁን ባለው ሁኔታ እንኳን ተማሪዎቹ መሸፈን ካለባቸው ትምህርት ክፍለ ጊዜ ስላላደረጉ የአንድ ሰምስቴር ፍጣት ሴኔቱ አስቀምጦ በዚህ መሰረት ተማሪዎቹ ሌላ ካል መክሯቸው ያልተመለሱበትን ምክንያት ምናልባት በቤተሰብ በኩል ደግሞ አቅርቦ ቤተሰብ እንዲመክራቸው እና ቤተሰብም የራሱ የማስተካከያ ርምት እንዲወሰድ ተብሎ ነበር ውሳኔ ላይ የተደረገው ይህ ውሳኔ ደግሞ የተላለፈው ለሁሉም ነው። ለዚህ ጉዳይ ሁሉም ተለባ ሆነዋል ብሎ ያምናል ዩኒቨርሲቲው። ምናልባት ትምህርት መማር እየፈለጉ ሁኔታው ሳይመቻችላቸው የቀሩ ልጆች አይኖሩም ነበር። ሁሉም ተማሪ ተጎጂ ሆነዋል የሚለው እኛም ተማሪ ወደ ክፍል እየገባ ጥያቄ እንዲጠይቅ ሁሉንም ተማሪ ነው ባት የምናደርገው። ተማሪዎች እንፈራለን፣ ሌላ የሚያስፈራራን አካል አለ ወይም ደግሞ ወደ ክፍል ለመግባት እየፈለግን ሌሎች አካላቶች ተጽዕኖ አሳድሮብናል የሚሉ ነገሮችን አይተን አስፈላጊ የሆነ የጸጥታም ይሁን የሌሎች ነገሮችን አመቻቸንላቸዋል። ነገር ግን እነሱ እኛ በማናውቀው ነገር የነኛ አካላት ተባባሪ ሆኖ ተገኝተዋል ነው። የተማሪዎች ህብረት በውሳኔው ላይ አለመሳተፍና የህብረቱ ጽሕፈት ቤት መዘጋትን በተመለከተ ዶክተር ለሚ ህብረቱ ተማሪዎቹን ወክሎ የመማር ማስተማር ሂደቱን ከማሳለጥ ይልቅ ሌሎች ተጻራሪ ጉዳዮችን ሲሰራ እንደነበረና በውሳኔ ውይይቱ ላይ እንዲሳተፍ ጥሪ ቢደረግለትም አለመገኘቱን ለአሜሪካ ድምፅ ተናግረዋል። የአሜሪካ ድምፅ ሙክታር ጀማል ነኝ ከአዳማ። እናመሰግናለን ሙክታር። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በ22፣ በ25 እና በ30 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭት ነው። በኢህአደግ አባል ድርጅቶች መካከል አለ የሚባለው ልዩነት መፈታቱን የሥራ አስፈጻሚ ኮሚቴው ሰሞኑን ያወጣው መግለጫ ግልጽ አላደረገም የሚሉ የፖለቲካ ተንታኞችን ይዘናል። የለም ልዩነታቸው እንዲህ በቀላሉ የሚፈታ አይደለም እኮ የሚሉም አሉ። ድርጅቶቹ በመካከላቸው ያሉ የአካሄድ ዝንፈቶች እና የእርስ በርስ የመጠራጠር ችግሮች ብሎ መግለጫ ያስቀመጣቸው እንዲስተካከሉ መግባባት ላይ ተደርሷል ብሎ ነበር የስራ አስፈጻሚ ኮሚቴው። ተንታኞቹ ግን ስለ መግባባቱ የተገኘ የተጨበጠ ማረጋገጫ የለም ነው የሚሉት። እስክንድር ፍሬው ተጨማሪ አለው ከአዲስ አበባ የኢህአዴግ አባል ድርጅቶች መካከል ያለው ልዩነት በተለያዩ መንገዶች እየተገለጸ የቀጠለ ነው። በህወሓትና በአዴፓ መካከል የታየው እስከ ቃላት መወራወር የደረሰ አለመግባባት፣ በተመሳሳይም ህወሓት የፌዴራል መንግስቱን እርምጃዎች በአደባባይ የነቀፈባቸው አጋጣሚዎችና ሌሎችም ይህንን አጉልተው ያሳያሉ። በሰብአዊ መብት ጥሰትና በሙስና ወንጀሎች ተጠርጥረው የሚፈለጉ ግለሰቦችን በቁጥጥር ስር ከመዋል አንጻርም በፌዴራል መንግስቱና በህወሓት መካከል ያሉ ልዩነቶች በአደባባይ እየታዩ ናቸው። የኢህአዴግ ስራ አስፈጻሚ ኮሚቴ መደበኛ ስብሰባ ሰሞኑን የተካሄደው እነዚህ ልዩነቶች እየታዩ ባሉበት ወቅት ነው። በአባል ድርጅቶቹ መካከል ያሉ እንደዚህ አይነት ልዩነቶች በስብሰባው መነሳታቸውን እንዲስተካከሉም ከመግባባት ላይ መደረሱን ስራ አስፈጻሚ ኮሚቴው አስታውቋል። በአባል ድርጅቶቹ መካከል ያሉ የአካሄድ ዝንፈቶችና የእርስ በርስ መጠራጠር ችግሮች በቀጣይ እንዲስተካከሉ ከመግባባት ላይ ተደርሰዋል ነው ያለው። የፖለቲካ ተንታኞች ግን የስራ አስፈጻሚ ኮሚቴው መግለጫ ግልጽነት እንደሚጎድለው ይናገራሉ። በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል መምህር ዶክተር ሰለሞን መብሪ ከእነዚህ አንዱ ናቸው። ተወስኗል ሲባል እንግዲህ ያን ለተመልካች ከውጭ ለሚያይ ተመልካች ግልጽ አይደለም። እሱ ከዛ አንፃር ጠቅለል ያለ ነው፣ አባባሉ ራሱ ጠቅለል ያለ ነው። በተግባር ያ ማለት ምን ማለት ነው የሚለውን መረዳት ያስቸግራል። ተረፈ እንዳልከው የነበሩ ውጥረቶች ወጥቶም ደግሞ ከዛ በቃላት ቃላት መወራወሩ ምኑ ምኑን ያ በቀጥታም ይሁን የውይይት አጀንዳ ሆኖ ቀርቦም ይሁን ባይቀርብም ያ እስከ ስብሰባው ድረስ መሄዱን ያሳያል። ጉዳዩ በዛ ላይ ደግሞ ብዙ ጊዜ ምንድን ነው ያው በደፈና ነው እንግዲህ እነዚህ ነገሮች የድርጅት ጉዳይ ነው ተብሎ ይሁን በደፈና ስለሚቀርቡ ከውጭ አይታዩ፣ ግልጽ አይደሉም። እንግዲህ በሚመጡት ጊዜያቶች በአጭር ጊዜ ውስጥ ከዚህ ጋር ተያይዞ ሲነሱ የነበሩ ሰጣ ገባዎች እየከሰሙ ይሄዳሉ ወይ ወይንስ እነዚህ ሰጣ ገባዎቹ ይቀጥላሉ የሚለውን ትንሽ ጊዜ ሰጥቶ ማየቱ ነው የሚወስነው ነው። በመግለጫዎች ላይ መግለጫ ብዙ መንግስታት የሚሆኑ ሌሎች አካላትም መግለጫ ሲያወጡ ያ ተጨምቆ ፎርመል በሆነ ቋንቋ ነው የሚወጣው። ፈረንጆች አባባል ዘ ዴቪል ኢዝ ኢን ዘ ዲቴልስ የሚባለው ነው። ስለዚህ ለተመልካች መገምገሙ አስቸጋሪ ነገር ነው የሚሆነው። የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ ሊቀመንበር እና በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል መምህር ዶክተር መረራ ጉዲና ሌላው አስተያየት ሰጭ ናቸው። በአባል ድርጅቶቹ መካከል ያሉ ልዩነቶች እንደዚህ በቀላሉ ሊፈቱ የሚችሉ እንዳልሆኑ ነው የሚያብራሩት። ይቀራሉ ብሎ ማሰብ ያስቸግራል። ምክንያቱም መሰረታዊ ጥያቄዎች በዚህ ሀገር ፖለቲካ ውስጥ እየተነሱ ነው። ላለፉት ሀያ ሰባት ዓመታት የተካሄደበት መንገድም በኢህአደግም በኢትዮጵያ ህዝቦችም በሀገሪቱ በሚንቀሳቀሱ ፖለቲካ ኃይሎችም እየተነሳ ነው። ለዚህ ደግሞ የሚሰጡት መልስ ውሎ አድሮ በተወሰነ ደረጃ እነዚህ ጥያቄዎች መነሳታቸውን የሚቀሩ አይመስለኝ። ሙሉ በሙሉ ግን መልክ ባለው መንገድ ምናልባት ወደ መጠፋፋት፣ ወደ ከፋ ግጭት በማይገቡበት ደረጃ ለማስተናገድ ተስማምቶ ሊሆን ይችላል። አለበለዚያ ግን አሁን ለምሳሌ የወልቃይት ጠገዴ ነገር የናራያና የናራያ ነገር እንግዲህ የህወሓት በላይነት ነበር አልነበረም፣ ብዙ ዘመን ብዙ በኢትዮጵያ ህዝቦች ላይ ወንጀል ሰሩ የሚባሉ ሰዎች ይያዙ አይያዙ፣ ብዙ ነገሮች አሉ። የፍትህ ስርዓት የግድ ውሎ አድሮ ወደዛ እየተካሄደ ምናልባት የደቡብ አፍሪካ አይነቱ እውነትና እርቅ ፍላጋ የሚባለ አይነት ኮሚሽን ተቋቁሞ አንድ መልክ እስካሲያዘ ድረስ ይኖራ የሚነሱ ጥያቄዎች ይኖራሉ። እንዲህ ባናደርግ ይሻል ነበር ብሎ ወደኋላ የሚያስቡ ኢህአዴግ መሪዎች የሚኖሩ ይመስለኛል። ዞሮ ዞሮ ግን ስምምነታቸው በምን ላይ ነው የሚለው ወሳኝ ነው። አንነካካ ልከክል በሚለው ደረጃ ተስማምቶ ከሆነ በኢትዮጵያ ህዝቦች ላይ ወደ ማሴሩ ነው የሄዱት። ከዛ ከሴራው ፖለቲካ ውስጥ አንግባ። ወንጀል የሰራ ወንጀል ሰርቶ በህጉ ይጠየቅ፣ ወንጀል ያልሰራ ደግሞ ለፖለቲካ እንትን ተብሎ ኢላማ እንዳደረግ አይነት ነገር ከሆነ ጥሩ ነው። የኢህአዴግ ስብሰባዎች በስምምነትና በመግባባት መጠናቀቃቸው ሲገለጽ የመጀመሪያው አይደለም። በለውጡ ዋዜማና ከዚያም በኋላ በተካሄዱ ስብሰባዎች ማጠቃለያ ተመሳሳይ ሀሳቦች ተንጸባርቀው ነበር። እነዚያን ስብሰባዎች ተከትሎ ከአባል ድርጅቶቹ በተለይም ከህወሓት የተሰጡ መግለጫዎች ግን ተመሳሳይ አረዳድ እንደሌለ የጠቆሙ አጋጣሚዎች ናቸው። እናም የኢህአዴግ አባል ድርጅቶች በሥራ አስፈጻሚ ኮሚቴው መግለጫ እንደተመለከተው ከመግባባት ላይ ስለመድረሳቸው፣ ወጥ አቋምም ስለማንጸባረቃቸው እስካሁን ማረጋገጫ የለም። አሁን በግልጽ እየታየ ያለው አንድ ላይ ቢሆኑም ነገሮች መለወጣቸው፣ የወትሮውን አለመሆናቸው ነው። ፖለቲካ ይበልጥ ግልጽ የሚሆነው እየተዋዛ ሲቀርብ ነው ያሉ አንድ አስተያየት ሰጭ እንዳሉት አሁን በኢህአዴግ አባል ድርጅቶች በተለይም በአንዳንዶቹ መካከል ያለው ግንኙነት ፍቅር እንደ ወትሮ አልሆን ባላቸው ጥንዶች ይመሰላል። ፍቅር ቀዝቅዟል፣ ቋንቋ ተቀይሯል። የሆነውን እያሰቡ እየጠየቁ ግን አሁንም አብረው ናቸው። ታሪኩ የጥንዶች ቢሆን ይህ የህብስት ጥሩነህ ሙዚቃ ይበልጥ ይገልጸው ይሆን? አብረን ስንቆይ ስንቆይ ስንለምድ አመሰግናለሁ እስክንድር። አሁን ወደ ተከታዩ ዘገባ እናልፋለን። አዲግራት ዩኒቨርሲቲ ስለ ኢትዮጵያና ኤርትራ ግንኙነት። አዲግራት ዩኒቨርሲቲ በኢትዮጵያና በኤርትራ መካከል የተጀመረውን የሰላም ሂደት ዘላቂ ለማድረግ ሊፈጸሙ የሚገቡ ሥራዎችን አስመልክቶ የውይይት መድረክ ትላንት አካሂዷል። በውይይቱ ፖለቲከኞችና ምሁራን ተሳትፈዋል። ሙልጌታ አጽባ ከመቀሌ ዝርዝሩ ልኳል። የአድግራት ዩኒቨርሲቲ በኢትዮጵያ ካሉ ዩኒቨርሲቲዎች ለኤርትራ ቅርብ ሲሆን ከተመሰረተ ጀምሮ 87 ኤርትራውያን አስተምሮ አስመርቀዋል። ሌሎች 54 ኤርትራውያን ደግሞ ዩኒቨርሲቲው በማስተማር ላይ እንደሚገኝ የዩኒቨርሲቲው ጊዜያዊ ፕሬዚደንት ዶክተር ገብረ መስቀል ገብረ ጻደቅ ተናግረዋል። በኢትዮጵያና ኤርትራ መካከል የተፈጠረው ሰላም ዘላቂነት እንዲኖረው ዩኒቨርሲቲያቸው እየሰራ መሆኑም ገልጸዋል። የኤርትራ ምሁራን እዚህ ላይ መሳት አለባቸው ከሚል ኦፊሻሊ ደብዳቤ ልከናል። ደብዳቤን ብቻም ማደለ ከዩኒቨርስቲያችን የአካዳሚክ ምክትል ፕሬዚደንት የሚመራው ልዑክ የሚመለከታቸው አካላትን ይነጋግረዋል። ይህ የሰላም ሂደት ዘላቂ ለማድረግ መፈጸም ያለባቸውን ተግባራት አስመልክቶ በትናንትናው እለት በዩኒቨርሲቲው ጉባኤ ተካሂደዋል። በመድረኩ ጽሁፍ ካቀረቡ መካከል በተከታታይ የኢትዮጵያና ኤርትራ ግንኙነት አስመልክቶ ትንታኔ የሚሰጡ በመቀለ ዩኒቨርሲቲ የፖለቲካል ሳይንስና ስትራቴጂካዊ ጥናት ትምህርት ክፍል ረዳት ፕሮፌሰር አቶ መረሳ ጸሀይም በሁለቱም ሀገራት ዘላቂ ሰላም እንዲፈጠር በሰላም ሂደቱ ህዝብ የመወሰን ስልጣን ሊኖረው ይገባል ብለዋል። ሁለቱ ህዝቦች ራሳቸው ሊወከሉ ሊወስኑ መፍትሄ ሊያስቀምጡ ይገባል። ባደረጉት ተጽዕኖ ለውጥ መጥተዋል፣ ቦርደር ተከፍቶ። ስለዚህ አሁን እየተፈለገ ያለ ህዝቡ ለሚያደርገው እውቅና መስጠት ለመሪዎች ብቻ የሚተው እንዳልሆነ መሪዎቹ በህዝብ ድጋፍ በህዝብ ውክልና እንትን ካለ የጠነከረ የተሻለ የህዝብ ለህዝብ ግንኙነት ዘላቂ የሆነ ሰላም ያመጣል። በባህር ዳር ዩኒቨርሲቲ የፖለቲካል ሳይንስና ዓለም አቀፍ ትምህርት ክፍል አስተማሪ የሆኑት አቶ አለሙ አሰፋው በበኩላቸው በሁለቱም ሀገራት መካከል ለዘላቂ ሰላም እንቅፋት ይሆናሉ ያሏቸውን ነጥቦች አስቀምጧል። የሌሎቹም ሀገራት የውስጥ ጉዳይ ለውጥ የመምጣት ሂደቱ በአግባቡ ካልተያዘ ለሰላሙ እንቅፋት ሊሆን ይችላል ብለዋል። እንዲሁም የህወሀት መሪዎች በሁለቱም ሀገራት በመንግስታት በኩል እየተካሄደ ላለው የሰላም ሂደት ራሳቸውን የማግለል ሁኔታ ይታያል ብለዋል። ኢትዮ ኤርትራውን ተፈራረሙ ተባለ። ምን እንደተፈራረሙት አናቁም። አግሪመንት ፎርማሊ በፓርላማ ነው የሚጸድቀው፣ ባይዘው ስለዚህ ጉዳይ ሆኖም ሰዎች ጋር ተንጠለጠለ ነው ያ ደግሞ አደጋለ የምንፈልገው ቀጣይነት ያለው ሰላም ፍለጋ አንችልም። እነዚህ ፈተናዎች በማለፍም ዘላቂ ሰላም መረጋገጥ ይቻላል ሲሉ ተናግረዋል። በጉባኤው የተሳተፉ የአረና ትግራይ ለለዓላዊነትና ዲሞክራሲ ሊቀመንበር አቶ አብርሃ ደስታ ለሀያ ዓመታት የዘለቀው የሰላም እጦት የሁለቱም ሀገራት መንግስታትና ገጂ ፓርቲዎች ባለመስማማት የፈጠሩት ነው ያለ ሲሆን የዚህ ገፈት ቀማሽ ህዝቡ ሁኗል ብለዋል። አሁን የሰላም ሂደቱ ተጀምሯል። ይህንን ለማስቀጠል መንግስት ግልጽነት ባለው መልኩ ውሳኔዎች ለህዝብ ሊያሳውቅ እንደሚገባ ተናግረዋል። ስምምነቶች ይኖራሉ። ሁለቱም ፓርቲዎች ታርቀናል ስላሉ ነው ሁሉም ነገር የተፈታ። መታረቃቸው ጥሩ ሆኖ አሁን የሚቀጥሉ ስምምነቶች አሉ። ህዝብ እየተጠራጠረ ነው ያለው። ግልጽ አይደሉም ለህዝብ። የህወሀት የኢህአዴግ ስራ አስፈጻሚ ኮሚቴ አባል አቶ ጌታቸው ረዳ በበኩላቸው ህዝብ ቁርጠኛ ሆኖ የሚሳተፍበት የሰላም ሂደት ዘላቂ ነው ብለዋል። ቀጣይነት፣ ዘላቂነት ሊኖረው የሚችለው አልቲሜትሊ መንግስታት ስለፈለጉ ስላልፈለጉ ሳይሆን ህዝቦች ሁለት የሚችለውን በጉባኤው ላይ ያገኘኋቸው ኤርትራዊ አቶ ዳዊት ህብራ የህዝብ ለህዝብ ግንኙነት ለማጠናከር ተብለው የሚካሄድ መድረክ በኤርትራ በኩል ሊዘጋጅ ይገባል ብለዋል። የአድግራት ከተማ ነዋሪ ወይዘሮ አከዛ ገደይ የተባሉ ደግሞ ህዝብ ተቀራርቦ እንደ ድሮ በሰርግ እስከ መጋባት መጀመሩን ጠቅሰው ሁለቱን ሀገራት የሚያገናኙ ተከፍተው የነበሩ መንገዶች መዘጋታቸውን የሰላም ሂደቱ እንዳያስተጋጉለው ስጋታቸውን ገልጿል። እንደዚህ አይነት መድረክ በተደጋጋሚ ጊዜ ይዘጋጃል በኩልስ ተመሳሳይ መድረክ ይዘጋጃል ወይ? የሚለውን ነገር ሊታሰብበት የሚገባ ጉዳይ ነው። በአንድ ወገን ብቻ የሚደረግ እንቅስቃሴ ውጤታማ አይደለም። መድረኮች ሲዘጋጁም የሚሳተፉ ኤርትራውያን ቁጥር ትንሽ ነው። ስለዚህ ከኢትዮጵያ ወገን ብቻ ሊሆን አይገባም ነው ያሉት። ሰላም ከተገኘ ሁሉ ይገኛል። ሰላም ከተገኘ ሰው ሰርቶ መብላት ይችላል። አሁን ከፍቶ ነበር፣ ዘላምበሳና ዶብቶ ከፍቶ ነበር ከየት ከየት መጥቶ እነሱ ከየት እየመጡ እስከ አዲስ አበባ ንግድ ተጀምሮ ነበር። አሁን ግን ተዘጋ። ለአሜሪካ ድምፅ ሙሉጌታ ጽብሃ መቐለም። አመሰግናለሁ ሙሉጌታ። አሁን ዝግጅታችን ሊጠናቀቅ ጥቂት ደቂቃ ጥቂት ጊዜ ይቀረናል። ለጠራጠር ያሉ መረጃዎችን ላካፍላችሁ። ዛሬ ጥር 17 2011 ዓመተ ምህረት ነው። ልክ የዛሬ ዘጠኝ ዓመት ጥር 17 2002 ዓመተ ምህረት ኢትዮጵያ ድንጋጤ ላይ ነበረች። በዛሬዋ ዕለት በበረራ ቁጥር 409 የተነሳ ከቤይሩት ራፊግ ሐሪሪ ዓለም አቀፍ አይሮፕላን ጣቢያ የተነሳ የኢትዮጵያ አየር መንገድ ዘጠና ተሳፋሪዎችን እንደያዘ ሜዲቴራኒያን ባህር ላይ ተከሰከሰ። ዘጠናዎቹም ተሳፋሪዎች አለፉ። ክቡራትና ክቡራን አድማጮች ዛሬ የኢትዮጵያ ብሔራዊ ባንክ ባወጣው ዝርዝር መሰረት አንድ ዶላር 28 ብር ከ16 ሳንቲም ነው። በኢትዮጵያ ሜቴሮሎጂ ኤጀንሲ ትንበያ መሰረት ነገ አዲስ አበባ ከፊል ደመናማ ትሆናለች። ከፍተኛ ሙቀቷ 26፣ ዝቅተኛው 11 ዲግሪ ሴልሺየስ ነው። የተከበራቸው አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦች ስም የምንሰናበታቸው እኔ ሰለሞን ክፍሌና እኔም ሰሎሞን አባተነን አብራችሁን ስለቆያችሁ እናመሰግናለን። ቀጥሎ የትግርኛው ዝግጅት ይቀርባል። በእኛ በኩል ሰላም።